በኢትዮጵያ ጎንደርና ባህር ዳር አካባቢዎች አስተማማኝ የደህንነት ወይንም የሰላም ሁኔታ እንደሌለ በመጥቀስ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር መስሪያ ቤት ከዚህ በፊት ያወጣውን የጉዞ ማስጠንቀቂያ ለሶስተኛ ጊዜ አራዘመ። አስቸኳይ አዋጅ በኢትዮጵያ ከታወጀ በኋላ ብጥብጥ ሊነሳና ከሕግ ውጭ የመታሰር ሁኔታም ስለሚኖር የአሜሪካ ዜጎች ወደ ሀገሪቱ እንዳይጓዙና የተጓዙም ካሉ ጥንቃቄ እንዲያደርጉ ማዘዙ ይታወሳል። ትላንት ሰኔ 6 2009 ዓ ም የወጣው ጉዞ ማስጠንቀቂያ የኢትዮጵያ መንግስት መጋቢት 6 2009 ዓ ም የአስቸኳይ ጊዜ አዋጁን ማራዘሙን በማስታወስ በጎንደርና በባህር ዳር አሁንም ግጭቶች እንዳሉ መረጃዎች ይጠቁማሉ ብሏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር መስሪያ ቤት የኢትዮጵያ መንግስት በየጊዜው የስልክና የኢንተርኔት አገልግሎትን ስለሚዘጋ በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ዜጎቹ ችግር ሲገጥማቸው ሊደርስና የምክር አገልግሎት መስጠትም ያዳግተዋል ብለዋል መግለጫው። ከዚህ በተጨማሪም የአሜሪካ ዜጎች ሲታሰሩ የኢትዮጵያ መንግስት እንደማያሳውቅ ከውጭ ጉዳይ ሚኒስትር መስሪያ ቤቱ የወጣዊ ጉዞ ማስጠንቀቂያ አብራርቷል። አሜሪካውያን በስብሰባና ሰላማዊ ሰልፎች አካባቢ ለደህንነታቸው ሲባል እንዳይጓዙና በአካባቢያቸው ያለውን እንቅስቃሴም በአንክሮ መገምገም እንዳለባቸው ገልጿል። ለመተንበይ አስቸጋሪ የሆነ የደህንነት ጉዳይ በኢትዮጵያ መኖሩንም ነው የገለጸው። የውጭ ጉዳይ ሚኒስቴር መሥሪያ ቤቱ ጉዳዩን አስመልክቶ ዶች ቨለ የአፍሪካ ጉዳይ ቃል አቀባይዋን ሚስ ማሪዮ ዎልስን ማብራሪያ ጠይቆ ነበር። እሳቸውም በስልክ ለጊዜው ማብራሪያ እንደማይሰጡ ካሳወቁ በኋላ በኢሜይል በሰጡት መልስ ዩናይትድ ስቴትስ ለዜጎቿ ጥበቃና ደህንነት የምታደርገው ጥንቃቄ በጣም ከፍተኛ ነው ከዜጎቻችን የሚበልጥ ቅድሚያ የምንሰጠው ጉዳይ የለም ብለዋል። ቀጠሉናም ከኢትዮጵያ ጋር ያለን ወዳጅነት የዜጎቻችንን ሰላምና ደህንነት ባረጋገጠ መልኩ መሆን ስላለበት ለዜጎቻችን አስጊ ሁኔታ መኖሩን ስናረጋግጥ ማስጠንቀቂያውን በየጊዜው እናስተላልፋለን። ይህ ደግሞ ለኢትዮጵያ ብቻ ሳይሆን ለማንኛውም ሀገር ኤምባሲያችን ባለበትና ዜጎቻችን በሚሄዱባቸው አካባቢዎች ስጋት መኖሩን ካረጋገጥን የምናደርገው የተለመደ ስራ ነው ብለዋል። የኢትዮጵያ መንግሥት በሀገ ሀገሪቱ ሰላም አለ ይላል። እናም የእናንተ መስሪያ ቤት ካወጣው ማስጠንቀቂያ ጋር አይቃረንም ወይ? አልኳቸው እሳቸውን። በመልሳቸው ባወጣነው የጉዞ ማስጠንቀቂያ ላይ ባሳወቅንባቸው አካባቢዎች ማለትም በጎንደር ባህር ዳርና አካባቢዎቻቸው አስተማማኝ ሰላም እንደሌለና ለዜጎቻችን የስጋት ምንጮች መሆናቸውን ባለን ማስረጃ አረጋግጠናል ብለዋል። በኢትዮጵያ ላለፉት ሁለት ዓመታት የተካሄደውን ህዝባዊ አመጽ ተከትለው ዩናይትድ ስቴትስን ጨምሮ የተለያዩ ሀገራት ወደ ኢትዮጵያ የሚደረገውን ጉዞ ዜጎቻቸው በጥንቃቄ እንዲያደርጉ መግለጫ ማውጣታቸው ይታወሳል። ለዶቸቨለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።